ድምጽ ራዲዮ ጣቢያ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ አርብ ታህሳስ 1 2014 ዓ ም ዝግጅታችን ጀመረ። ጭናና በቆቦ የትግራይ ኃይሎች ሰላማዊ ዜጎችን መግደላቸውን ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት ሂዩማን ራይትስ ዎች አስታወቀ። ትላንትናና ዛሬ የተለያዩ መልእክቶችን የያዙ ሰልፎች እዚህ ዋሽንግተን ዲሲ ውስጥ ተካሂደዋል። ዝርዝር ዘገባውን ቆየት ብለን እናስደምጣቸዋለን። ጤና ይስጥልኝ የተከበራችሁ የአሜሪካ ድምፅ አድማጮች፣ የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ኤልያስ አስማረ ስርጭቱን ያቀናብርልናል። የስርጭት መሀንዲሳችን ኔልሰን ሎፔዝ ነው፣ አብሮን ያመሻል። እንዲሁም ደግሞ በምስል ቅንብሩ ጆን ድራይደን አብሮናለህ። እናንተም አብራችሁን ቆዩ። የዌብና ማህበራዊ መገናኛ ፕሮዲውሰራችን አበባየው ገበያው በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም ደግሞ በአት ቪኦ አምሃሪክ የፌስቡክ ገጻችን ያሉትን የመገናኛ ስርጭቶቻችንን እየተቆጣጠረች ትገኛለች። አሁን ለሰዓቱ የያዝነውን ዋና ዋና የዓለም ዜና እናስደምጣችሁ። ጤና ይስጥልን አድማጮች፣ የምሽቱን የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። የትግራይ ኃይሎች አማራ ክልል ውስጥ በሚገኙ በጭናና ቆቦ ከተሞች ውስጥ በሕገወጥ መንገድ በርካታ ሰላማዊ ሰዎችን መግደላቸውን ዓለም አቀፉ የሰብአዊ መብት ድርጅት ሂውማን ራይትስ ዎች አስታወቀ። የትግራይ ኃይሎች ግድያውን የፈጸሙት ከነሐሴ 25 እስከ ጳጉሜ 4 ቀን 2013 ዓ ም ባለው ጊዜ ውስጥ በአማራ ክልል ተቆጣጥረዋቸው በነበሩ ሁለት ከተሞች መሆኑን ሂዩማን ራይትስ ዋች በዛሬው ሪፖርቱ አስታውቋል። እነዚህ ግድያዎች የተባበሩት መንግስታት የሰብአዊ መብቶች ምክር ቤት በሌሎችም አካባቢዎች በተስፋፋው የትግራይ ግጭት ሁሉም ተፋላሚ ወገኖች የሚፈጽሙትን የመብት ጥሰቶች በተመለከተ ዓለም አቀፍ አሰራርን በመከተል ምርመራ ማድረግ እንዳለበት ያመለክታሉ ሲሉም ተቋሙ ገልጿል። አድማጮች፣ የዚህ ዝርዝር ዘገባው በዕለቱ አብይ ርዕስ ይቀርባል። በሰሜን ኢትዮጵያ እየተካሄደ ባለው ጦርነት ምክንያት ቁጥራቸው የበዛ ሰዎች ከአማራ ከአፋርና ከምዕራብ ትግራይ መፈናቀላቸውን እንደቀጠሉ መሆኑን የተባበሩት መንግሥታት የሰብአዊ እርዳታ ማስተባበሪያ ጽሕፈት ቤት ኦቻ ትላንት አስታውቋል። ስመኝሽ የቆየ ዝርዝር አላት። የተባበሩት መንግስታት ድርጅት የሰብአዊ እርዳታ ማስተባበሪያ ጽሕፈት ቤት ቃል አቀባይ ስቴፋን ዱጃሬክ በትላንቱ ዕለታዊ መግለጫቸው እንዳሰፈሩት በአማራ ክልል ሰሜን ሸዋ ዞን ከሚገኘው ሸዋሮቢት ከተማ በአስር ሺዎች የሚቆጠሩ ሰዎች ተፈናቅለው ወደ አፋር ክልል መሰደዳቸውን ገልጸዋል። በተጨማሪም በሺዎች የሚቆጠሩ ሰዎች ከወልዲያና ከላሊበላ መፈናቀላቸውን ተናግረዋል። በተመሳሳይ በምዕራብ ትግራይ ይኖሩ የነበሩ በሺዎች የሚቆጠሩ ሰዎች ወደ ሰሜንና ምዕራብ ትግራይ ዞን መሰደዳቸውን ተናግረዋል። በአማራ ክልል ያለው የጸጥታና ሌሎች ተያያዥ ችግሮች እርዳታ ለማድረስ አስቸጋሪ እንዳደረገው የገለጹት የመንግስታት ድርጅቱ ቃል አቀባይ በደሴና በኮምቦልቻ በተደረገው ማጣራት የጤና ድርጅቶችን ጨምሮ ለህዝብ አገልግሎት የሚሰጡ ተቋማት መዘረፋቸውን አስታውቀዋል። በኮምቦልቻ የእርዳታ እህል ማከማቻ መጋዘን ላይም ከፍተኛ ዘረፋ መካሄዱን ገልጸዋል። በሌላ በኩል ዱጃሬ ከህዳር 22 እስከ 28 ባለው ጊዜ የእርዳታ ምግብ፣ ተመጣጣኝ ምግብ ውሃና ለጽዳት አገልግሎት የሚረዱ አቅርቦቶችን የጫኑ አርባ አራት መኪናዎች በአፋር ክልል አርገው ወደ መቀሌ መግባታቸውን የገለጹ ሲሆን ከሳምንት በፊት በነበረው ጊዜ አንድ መቶ ሀምሳ ሰባት ምግብ የጫኑ መኪናዎች መግባታቸውንም አስታውሰዋል። ከሐምሌ ሀያ ስድስት ጀምሮ በአፋር መስመር በኩል ነዳጅና መድኃኒት እንዲሁም የህክምና ቁሳቁሶች ማለፍ እንዳልቻሉ የገለጹት ዱጃሬክ በትግራይ የሚገኙ የሰብአዊ እርዳታ ሰራተኞች በተወሰነ አቅምም ቢሆን ህይወት አድን እርዳታ መስጠት መቀጠላቸውን ገልጸዋል። በዚህም መሰረት ከህዳር 16 እስከ 22 ባለው ጊዜ 43 ሺህ ሰዎች በትግራይ የምግብ እርዳታ እንደተደረገላቸውና ከእነዚህ ውስጥ ከ10 ሺህ በላይ የሚሆኑት አዳዲስ ተፈናቃይ መሆናቸውን ገልጸዋል። አጋር ድርጅቶቻችን በአማራና በአፋር መድረስ በሚችሉባቸው የተወሰኑ አካባቢዎችም እርዳታ ማድረሳቸውን ቀጥለዋል ያሉት ዱጃሬክ በአማራ ክልል ከህዳር ወር መጀመሪያ አንስቶ 9470 ሰዎች የእርዳታ እህል እንደደረሳቸው ጠቅሰዋል። በሶስት ሆስፒታሎችና 19 የጤና ጣቢያዎች ድጋፍ መስጠት እንደተቻለም ጨምረው ገልጸዋል። በተመሳሳይ በአፋር ክልል ባለፈው ሳምንት ለ16ሺህ ሰዎች የእርዳታ እህል መከፋፈሉን፣ 26ሺህ ለሚሆኑ ተፈናቃዮች ደግሞ የውሃና የንጽህና ቁሳቁስ አቅርቦት መደረጉን ዱጃሪክ በመግለጫቸው አስታውቀዋል። ሩሲያ በማዕከላዊ አፍሪካ ሪፐብሊክ የምታደርገው ተጽዕኖ እያደገ መምጣቱን ዓለም አቀፉ የቀውስ አስወጋጅ ቡድን አስታወቀ። የአፍሪካ ማዕከላዊ ሪፐብሊክ አሸባሪዎችን ለመዋጋት በምታደርገው ጥረት ከሩሲያው ዋግነር የቅጥር ነፍሰ ገዳዮች አሰማሪ ቡድን በኮንትራት መከራየቷን የቀውስ ማዕከሉ አስታውቋል። በዚህ ሳቢያም ሩሲያ ተጽዕኖዋ እየጎላ መምጣቱን አመልክቷል። የአውሮፓ ሕብረት ደግሞ የሩሲያው ግል ኩባንያ ዋግነር በዩክሬን በሶሪያና ግጭት በበረታባቸው በበርካታ የአፍሪካ አገሮች በመሰማራት ከፍተኛ ችግር እየፈጠረ ነው በሚል የፊታችን ሰኞ ማዕቀብ ሊጥልበት እየተዘጋጀ መሆኑን የአሶሺየትድ ፕሬስ በዛሬው ዘገባው አመልክተዋል። የሩሲያ መንግሥት ድርጅቱ ብላክ ዋተር ግሩፕ ከተባለውና መጥፎ ዝና ካለው የዩናይትድ ስቴትስ የግል ድርጅት ጋር ተመሳሳይ መሆኑን ገልጾ ይሁን እንጂ የሩሲያ መንግስት ከዋግነር ጋር ምንም አይነት ግንኙነት የሌለው መሆኑን አስታውቋል። አድማጮች ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ነው። የቡርኪና ፋሶ ፕሬዚደንት ማርክ ክርስቲያን ስልጣናቸውን በገዛ ፈቃዳቸው በለቀቁት የቡርኪና ፋሶ ጠቅላይ ሚኒስትር ሳቢያ በጂሃዲስቶቹ አማጺያን ላይ ጠንከር ያለ እርምጃ እንዲወስዱ ግፊት እየበረታባቸው መሆኑ ተነገረ። በቡርኪና ፋሶ ጂሃዲስቶችን ለማጥፋት ስድስት ዓመት በቆየው ዘመቻ ወደ 2000 ሰዎች ህይወት የጠፋ ሲሆን 1.4 ሚሊዮን ሰዎች ከቤት ንብረታቸው ተፈናቅለዋል። አመፁ እየበረታ መጥቶ ትናንት ሐሙስ 13 የቡርኪና ፋሶ በጎ ፈቃድ ሰላም አስከባሪዎች በሰሜኑ የአገሪቱ ክፍል ህይወታቸውን ማጣታቸውን አሶሽየትድ ፕሬስ ዘግበዋል። በየቀኑ ቤተሰቦቻቸውን የሚቀብሩ ዜጎች እየበዙ በመምጣታቸው እየተፈጠረ በመጣው ህዝባዊ ቁጣ ጠቅላይ ሚኒስትሩ ጆሴፍ ማሬ ዳብሬ ስልጣናቸውን በገዛ ፈቃዳቸው እንዲለቁ አስገድዷቸዋል። በቡርኪና ፋሶ አዲስ የሚመጡት ጠቅላይ ሚኒስትር ይህን ችግር ለማስወገድ በጂሃዲስቶቹ ላይ ጠንካራ እርምጃ የሚወስዱ መሆናቸውን ፕሬዚደንቱ ማረጋገጥ ይኖርባቸዋል የሚለው ግፊትም እያየለ መምጣቱ ተዘግቧል። የዩናይትድ ስቴትስ የህግ መወሰኛው ምክር ቤት የዩናይትድ ስቴትስ የብድር መጠን 28.9 ትሪሊየን ዶላር እንዲደርስ የሚያዙትን ሁለት ረቂቅ ህጎች ትናንት ሐሙስ አጽድቆ ለፕሬዚደንት ባይደን ፊርማ የመራው መሆኑ ተገለጸ። ምክር ቤቱ ውሳኔውን ያሳለፈው 59 ለ35 ሲሆን በምክር ቤቱ የሪፐብሊካን መሪ ሚች መካነልን ጨምሮ አስር የሪፐብሊካን አባላት የሚገኙበት መሆኑ ተመልክቷል። ሪፐብሊካኖቹ የውሳኔው ተባባሪ የሆኑት አገሪቱን ከዕዳ ክፍያ ቀውስ ያድናታል በሚል መሆኑን ተናግረዋል። ዩናይትድ ስቴትስ በቻይናው የቤጂንግ የክረምት ኦሎምፒክ ላይ የጣለችው የዲፕሎማሲ እቀባ ውጤታማ እንዲሆን ብዙ አገሮች ተባባሪ መሆንን ይኖርባቸዋል ሲሉ ባለሙያዎች አሳሰቡ። ይሁን እንጂ አንዳንድ አገሮች ከቻይና ጋር ባላቸው የምጣኔ ሀብት ትስስር የተነሳ ተባባሪ ላይሆኑ ይችላሉ ብለዋል። እስካሁን የባይደን አስተዳደርን ውሳኔ ተከትለው የእቀባው ተባባሪ የሆኑ አገሮች እንግሊዝ፣ ካናዳ፣ አውስትራሊያና ኒውዚላንድ ናቸው። የሚቀጥለው የበጋ ኦሎምፒክ አዘጋጅ የሆነችው ፈረንሳይ ተባባሪ እንደማትሆን አሳውቃለች። ጀርመንና ኖርዌይም ውሳኔውን ገና ያላሳወቀው የአውሮፓ ህብረትን እየተጠባበቁ መሆኑን ገልጸዋል። ከቻይና ጋር ጥብቅ የንግድ ትስስር እንዲኖራቸው የሚፈልጉ እንደ ፖላንድና ሃንጋሪ የመሳሰሉት የምስራቅ አውሮፓ አገሮች ውሳኔውን ለመቀበል ስለሚቸግራቸው የአውሮፓ ህብረት አቋም ምን ሊሆን እንደሚችል ግልጽ አለመሆኑም ተነግረዋል። የኒውዮርክ ከተማ ምክር ቤት ዩናይትድ ስቴትስ ዜግነት የሌላቸው ነዋሪዎች በከተማው አስተዳደር በሚካሄዱ ምርጫዎች መሳተፍ ይችላሉ ሲል መፍቀዱን ትናንት ባሳለፈው ውሳኔ አስታወቀ። ውሳኔውን ተከትሎ በኒውዮርክ ከተማ ነዋሪ የሆኑ ወደ ስምንት መቶ ሺህ የምርጫውን ሂደት መቀላቀል የሚችሉ መሆኑም ተመልክቷል። በውሳኔው መሰረት ህጋዊ የስራ ፈቃድ ግሪን ካርድ ወይም ዜግነት ባይኖራቸውም ማናቸውም ህጋዊ ሰነድ ያላቸው ሁሉ መምረጥ የሚችሉ መሆኑም ተነግሯል። ይህ መብት ኒውዮርክ ውስጥ ብቻ እንጂ በሌሎች ክፍለ ግዛቶችም ሆነ በፌዴራል ደረጃ ተግባራዊ የሚደረግ አለመሆኑን በዘገባው ተገልጿል። ኒውዮርክ የመጀመሪያው ባቶንም በሜሪላንድ ቨርመንትና ካሊፎርኒያ ውስጥ በሚገኙ አንዳንድ ከተሞች ተመሳሳይ መብቶች መኖራቸው ተጠቅሰዋል። ለምሽቱ ዜና የተመደበው ሰዓት በዚህ አበቃ። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ። ለዓለም ዜናዎቹ ደረጀ ደስታን እናመሰግናለን። በ19 በ22ና በ25 ሜትር ባንድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ታህሳስ 1 2014 ዓ ም ዝግጅታችን ነው። በመከታተል ላይ የምትገኙት ሰብአዊ መብቶችና ኪነጥበብ ኪነ ጥበብን የመረጥንበት ምክንያት ኪነ ጥበብ ለማህበረሰቡ መረጃን ለማስተላለፍ መልእክቶችን ለማስተላለፍ እንዲሁም የሰዎችን ባህሪ በመቅረጽ ጠንካራ አቅም ያለው ስለሆነ ይህንን አጠንካራ አቅም ተጠቅመን ሰብአዊ መብቶችን መልእክት ለማስተላለፍ ፈለግን ነው። የኢትዮጵያ ሰብአዊ መብቶች ኮሚሽን ምክትል ዋና ኮሚሽነር ራኬብ መሰለን የሰማችኋቸው በየዓመቱ ታህሳስ አንድ ቀን የሚከበረው ዓለም አቀፍ የሰብአዊ መብቶች ቀንን ምክንያት በማድረግ ስለተዘጋጀ የፊልም ፌስቲቫል የተመለከተ ዝርዝር የያዘ ዘገባ በሁለተኛው አጋማሽ እናስደምጣቸዋለን። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በአት ቪኦኤ አምሃሪክ የፌስቡክ ገጻችን በቀጥታ መከታተል ትችላላችሁ። አሁን ለዕለቱ ወደ ያዝ ነው ቀዳሚ አብይ ርዕስ እንውሰዳችሁ። የትግራይ ኃይሎች ከነሐሴ 25 እስከ ጳጉሜ አራት ሁለት ሺህ 13 ዓ ም በአማራ ክልል ተቆጣጥረዋቸው በነበሩት ሁለት ከተሞች በትንሹ 49 ሲቪሎች መግደላቸውን አለም አቀፉ የሰብአዊ መብት ተሟጋች ድርጅት ሁማን ራይትስ ዎች ባወጣው ሪፖርት አስታወቀ። የመብቶች ተሟጋች ቡድኑ ዛሬ ባወጣው በዚህ ሪፖርቱ እነዚህ ግድያዎች የተባበሩት መንግስታት የሰብአዊ መብቶች ጉዳዮች ቢሮ ወደ ሌሎችም አካባቢዎች በተስፋፋው የትግራይ ግጭት ሁሉም ተፋላሚ ወገኖች ይፈጸማሉ ባላቸው የመብቶች ጥሰቶች ላይ ዓለም አቀፍ አሰራርን የተከተለ ምርመራ እንዳለበትም አመልክቷል። ኬኔዲ አባተ ዝርዝር ዘገባውን ያሰማናል። ሂማን ራይትስ ዎች በአማራ ክልል ጭናና ቆቦ በህወሀት ኃይሎች ተፈጽመዋል የተባሉ ግድያዎችን በተመለከተ ዛሬ ባወጣው ሰፋ ያለ ሪፖርት ነሐሴ 25 የህወሀት ኃይሎች ወደ ጭና ከገቡ በኋላ በቀጣዮቹ አምስት ቀናት ውስጥ በ15 የተለያዩ አጋጣሚዎች 26 ሰላማዊ ሰዎችን መግደላቸውን ከነዋሪዎች ስለማረጋገጡ ይፋ አድርጓል። በቆቦ ከተማና አካባቢው ደግሞ ጳጉሜ 4 2013 ዓ ም በፈጸሟቸው አራት የተለያዩ ጥቃቶች በድምሩ 23 ንጹሐንን መግደላቸውን እማኞች ስለመናገራቸውን ያስታወቀው ግድያው ወደ ስፍራዎቹ በማቅናት በነበሩት የትግራይ ኃይሎች ላይ አርሶ አደሮች ላደረሱት ጥቃት የተወሰደ የበቀል እርምጃ ይመስላል ብሏል ሂዩማን ራይትስ ዎች። በሪፖርቱም የሁማን ራይትስ ዎች የቀውስና የግጭት ጉዳዮች ዳይሬክተር ላማ ፋኪ የትግራይ ኃይሎች ለሰው ልጅ ሕይወትና ለጦርነት ሕግጋት ያላቸውን ቸልተኝነት በእጃቸው ያሉትን ሰዎች በመግደል አሳይተዋል ብለዋል። ዳይሬክተሩ አክለውም እነዚህ ግድያዎችና ሌሎች በሁሉም ወገኖች የተፈጸሙ ወንጀሎች በኢትዮጵያ ትግራይና አማራ ክልሎች ተፈጽመዋል የተባሉ የጦር ወንጀሎችን በገለልተኛ አካል ማጣራት እንደሚያስፈልግ የሚያመለክቱ ናቸው ሲሉ ገልጸዋል። የህወሓት ኃይሎች ከነሐሴ 24 ሌሊት ጀምሮ በሰሜን ጎንደር ዳባት ወረዳ በምትገኘው ጭና ተክለ ሃይማኖት የገጠር ቀበሌ በቆዩባቸው አምስት ቀናት ከሁለት መቶ በላይ ንጹሐንን መግደላቸውን የአሜሪካ ድምፅ በወቅቱ ከአካባቢው ነዋሪዎችና ባለስልጣናት ያገኘውን መረጃ ጠቅሶ መዘገቡ ይታወሳል። በዳባት ወረዳ የወቀል ንዑስ ቀበሌ አስተዳዳሪ አቶ ካሳ መሸሻ ስለተፈጸመው ግድያ በወቅቱ ለአሜሪካ ድምፅ ይህም ብለው ነበር። የሰጥኝ እያሰሩ ገደል እየሰደዱ ወርቅ የሆነውን የሰው ልጅ ማየተካውን ገደል አይኑእያየ እብሉን አስሮ እጁን አስሮ በጥይት መጥተዋቸው። ዳግማዊ ማይካድራ ግፍ ወቅን ምክትል ጭና ቀበሌ ላይ ተፈጸመበት። እዛ ቀበሌ ላይ የሞተው ግን ከሁለት መቶ በላይ ይሆና፣ ገና ቁጥሩ ያልተገኘ ማለት። አንዲት እናት ሁለቱን ልጆቿን ባሏን ሲያርዱት፣ በራ በገደሉ ነው የተገኘችው። በዛሬም ቀን ጭና የአንድ ቀበሌ ህዝብ ስኬፋ የአማራ ክልል ባለስልጣናትና የአካባቢው ነዋሪዎች በጭና ከሁለት መቶ በላይ ንጹሀን ሰዎች ተገድለዋል በሚል ያቀረቡትን ውንጀላ በማጣጣል በወቅቱ በትዊተር ገጻቸው ምላሽ የሰጡት የህወሓት ቃል አቀባይ አቶ ጌታቸው ረዳ ተዋጊዎቻችን ሲቪሎችን ገድለዋል የሚለውን ውንጀላ አጥብቀን እናስተባብላለን። ተፈጸሙ የተባሉት ወንጀሎች በነጻ አካል እንዲመረመሩ እንደገና እንጠይቃለን ማለታቸው ይታወሳል። ህወት ድርጊቱን ኃይሎቹ እንዳልፈጸሙ በመግለጽ ቢያስተባብልም በጭና ስለተፈጸመው ግድያ ለአሜሪካ ድምፅ አስተያየታቸውን ከሰጡ ግለሰቦች መካከል ከጥቃቱ መትርፋቸውን የገለጹት አቶ ገብሪ አደራጀውና ና አስር አለቃ ምርኩዝ አስረስ በወቅቱ ስለ ሁኔታው ተጠይቀው ይህን ምላሽ ሰጥተዋል። ትግረኛ ነው የሚናገሩ ትግረኛ እኛ እንሰማቸው፣ አማረኛ ደግሞ የሚናገር ሰው አልፎ አልፎ ይናገራሉ። ኩፍ አድርገው ምናምን እያል አኩፍ አድርገው ማለት አቁም ማለት ነው። ትክክለኛ በትግራይ ነው የመጡ በእርግጥ ፊትም የነበረ ነው የእነሱ ነው። በትግርኛ ነው እየተናገሩ የገደሏቸው። አድጊ እያሉ ነው የተማቱ። በእነሱ ቋንቋ ህጃ ማለት ነው በቋንቋቸው ነው የምናረጋግጠው። ሂዩማን ራይትስ ዋች በዛሬው ሪፖርቱ በመስከረምና በጥቅምት ወራት በጭና ተክለሃይማኖትና በቆቦ ከተማና አካባቢው ስለተፈጸሙ ግድያዎች የተጎጂ ዘመዶችና ጎረቤቶች የሃይማኖት አባቶችና የሕክምና ዶክተሮችን ጨምሮ ከ ሰላሳ ስድስት ሰዎች ጋር በርቀት ቃለ መጠይቅ ማድረጉን ገልጿል። ከእነዚህም አስራ ዘጠኝ ሰዎች በጭናና በቆቦ የትግራይ ኃይሎች በድምሩ አርባ ዘጠኝ ሰላማ ኢስላማዊ ሰዎችን ወይም ሲቪሎችን ሲገድሉ ማየታቸውን መስክረው የ44 ሟቾችን ስም ዝርዝር እንደሰጡትም ነው ያብራራው። በጭና ስለተፈጸመው ግድያ ለሂዩማን ራይትስ ዎች ምስክር ከሰጡ ግለሰቦች አንዱ የሆኑት የ70 ዓመት አዛውንት የህወሓት ኃይሎች ነሐሴ 27 በጭና ጎሽ ማዶ ወደሚገኘው ቤታቸው መጥተው መታወቂያቸውን ካዩ በኋላ የ23 ዓመት ልጃቸውንና የ24 ዓመት ዕድሜ ያለው የወንድማቸውን ልጅ እጃቸውን የኋሊት ካሰሯቸው በኋላ ወደ ደጅ አውጥተዋቸው እንደገደሏቸው ተናግረዋል። ከዚያም እርሳቸውንም ለመግደል ፊታቸውን ሲያዞሩ በልመና መትረፋቸውንም ስለመናገራቸው ሂዩማን ራይትስ ዎች በሪፖርቱ ጠቅሷል። የጭናማኞች ማኞች በስፍራው ተገድለዋል ብለው በዝርዝር የገለጹት 39 ሰዎችን ቢሆንም ሲገደሉ በአይናቸው እንዳዩ የተናገሩት ግን 26 ሰዎችን መሆኑን ነው ሪፖርቱ የሚያመለክተው። በተጨማሪም በጭና ውጊያው ከተጠናቀቀ በኋላ በህዋት ኃይሎች የአምስት ቀናት ቆይታ ተገድለዋል የተባሉ እያንዳንዳቸው የ57፣ 48 እና 37 ሟቾችን ዝርዝር የያዙ መ መረጃዎች ከአካባቢው ባለስልጣናትና ሁለት ቀሳውስት እንደደረሱትና ከነዚህም በተደጋጋሚ የተጠቀሱ ስሞች ሲቀነሱ ሟቾች 74 እንደሚደርሱ አክሏል። የህወሓት ኃይሎች በውጊያ ወቅት ንጹሐን ሰዎችን እንደ ከለላ ይጠቀሙ እንደነበርም እማኞች መግለጻቸውን የጠቆመው ሂውማን ራይትስ ዎች ይህም የጦር ወንጀል ሊሆን እንደሚችልም አመልክቷል። በሰሜን ወሎ በሚገኘው የቆቦ ከተማ ደግሞ የህወሓት ኃይሎች 23 ሰዎችን መግደላቸውን ከአራት ምስክሮች ማረጋገጡን የገለጸው ሂውማን ራይትስ ዎች በ ከተማው አቅራቢያ በሚገኙ ቢያንስ በሁለት መንደሮች የህወሓት ኃይሎች በጳጉሜ አራት መሳሪያ የመፈለግ ኦፕሬሽን በሚያከናውኑበት ወቅት የአካባቢው አርሶ አደሮች ጥቃት እንደሰነዘሩባቸው ጠቁሟል። ከዚያም በዕለቱ ከቀትር በኋላ በእርሻ ስራ ላይ የነበሩ አርሶ አደሮችን ጨምሮ እስከ ቆቦ ከተማ ንጹሐንን መግደላቸውን ከምስክሮች ማረጋገጡ ነው የገለጸው። ምስክርነት ከሰጡ የቆቦ ከተማ ነዋሪዎች መካከል የሰኞ ገበያ ሰፈር ነዋሪ የሆነ አንድ ግለሰብ በጳጉሜ አራት ከቀኑ ስምንት ሰዓት አካባቢ የትግራይ ኃይሎች አራት ሰዎችን ሲገድሉ በቤቱ መስኮት መመልከቱን ገልጿል። በአንድ ቦታ ወደ ሃምሳ የሚጠጉ የትግራይ ተዋጊዎችን አይቻለው ያለው ይህ ግለሰብ ከመካከላቸውም አምስቱ ጫት ወደሚቃምበት ቤት ገብተው ጎረቤቶቼ የሆኑ አራት ሰዎችን አውጥተው ተኩሰው ገደሏቸው። ለምን እነርሱን እንደመረጧቸው ግን አላውቅም ብሏል። በሪፖርቱ እንደተመለከተው ሂማን ራይትስ ዎች ህዳር 25 ለህዋት ባለሥልጣናት የግኝቱን ማጠቃለያ በመላክ አስተያየት ቢጠይቅም ምላሽ እንዳላገኘ ገልጿል። በዚህ ሪፖርት ዙሪያ ይህ ዘገባ እስከ ተጠናቀረበት ጊዜ ድረስም ከህወሓት ወገን የተሰጠ ምንም ምላሽ የለም። የመንግስታቱ ድርጅት የሰብአዊ መብቶች ምክር ቤት ወደ አማራና አፋር ክልሎችም በተስፋፋው የሰሜን ኢትዮጵያ ግጭት ላይ የተፈጸመውን በደል ለማጣራት በአስቸኳይ ራሱን የቻለ ዓለም አቀፍ አሰራር ሊዘረጋ ይገባል ሲል ሂማን ራይትስ ዎች መክሯል። የመንግስታቱ ድርጅት የጸጥታው ምክር ቤትም ኢትዮጵያን ወደ መደበኛ አጀንዳው በመመለስ በተፋላሚ ወገኖች ላይ ማዕቀቦችንና የዓለም አቀፍ የጦር መሳሪያ እገዳን ጨምሮ በአስቸኳይ ተጨባጭ እርምጃዎችን በመውሰድ ተጨማሪ የመብት ጥሰቶች እንዳይፈጸሙ ሊከላከል እንደሚገባ ማሳስቧል። ሂዩማን ራይትስ ዎች ስላወጣው ስለዚህ ሪፖርት ከኢትዮጵያ መንግስት በኩልም እስካሁን የተባለ ነገር የለም። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ። አድማጮች የሰማችሁት የዕለቱን አብይ ርዕስ ዘገባችንን ነበር። የትንታኔው መጽሔት ዝግጅታችን ይቀጥላል። ለትንታኔ ከያዝናቸው ዘገባዎቻችን አንዱ ኢትዮጵያ ላይ የተደረጉ ናቸው ያሏቸውን የውጭ ጫናዎች እንዲቀንሱ የሚጠይቁ እንዲሁም ደግሞ ሀሰተኛ ያሏቸውን ዜናዎች የሚያወግዙ ሰልፎች እየተካሄዱ ነው። የእነዚህ ዘገባዎች ዝርዝር እንደደረሰን ይዘን እንመለሳለን። አሁን ወደ ሌላ ዘገባ እናልፋለን። እዚህ ዩናይትድ ስቴትስ የሚያቆየን ይሆናል። ዘገባው የራሳቸው ሀገር ለዲሞክራሲ አደጋ የተጋለጠች መሆኗን የዩናይትድ ስቴትስ ፕሬዚዳንት ጆ ባይደን አስታወቁ። ፕሬዚዳንቱ ዋሽንግተን ዲሲ ላይ ከትላንት ጀምሮ ለሁለት ቀናት የጠሩትን የዲሞክራሲ ጉባኤም እያስተናገዱ ይገኛሉ። ከአንድ መቶ በላይ ሀገሮች መሪዎች፣ የመንግስታት ተጠሪዎች፣ የሲቪል ማህበረሰብ አባሎች እና የግል ዘርፍ ተወካዮች የተገኙበት መድረክ አምባገነናዊነትን መጋፈጥ፣ ሙስናን መዋጋትና የሰብአዊ መብቶች ጥበቃን ማበረታታት በሚቻልባቸው መንገዶች ላይ እየመከሩ ነው። ፓትሲ ውዳስኳራ ናት ዘገባውን ያጠናቀረችው። ሰለሞን አባተ እንደሚከተለው ያቀርበዋል። ገዳይ ወረርሽኝ በዓለሙ ነግሶ ሁከት የበዛባቸው ግጭቶች የምጣኔ ሀብትና የአካላዊ ደህንነት መጥፋትን እየዘሩ በመንሰራፋት ላይ ባሉበት ሁኔታ የዴሞክራሲ ተሟጋቾችና ታጋዮች በአምባገነን ደመኞቻቸው ላይ በከፈቱት ትግል እየተሸነፉ መሆናቸውን ይናገራሉ። ዲሞክራሲና ሁለንትናዊ መብቶች በድፍን ዓለም የቆዩና አሳሳቢ የሆኑ ፈተናዎችን እየተጋፈጡ ባሉበት ሁኔታ የዲሞክራሲ የግንባር ተሰላፊዎች ያስፈልጋሉ። የዩናይትድ ስቴትስ ፕሬዝደንት ጆ ባይደን ዲሞክራሲያዊ ተሃድሶ በሚል አጀንዳ ከመቶ በላይ ሀገሮችን ከትናንት ጀምሮ ዋሽንግተን ዲሲ ላይ ሰብስበው እያወያዩ ናቸው። የኒውዚላንድ ጠቅላይ ሚኒስትር ጃሲንዳ አርደም ከተናጋሪዎች አንዷ ናቸው። ዲሞክራሲያዊ ስርዓቶችና የሚያሳዩቸው እድገቶች ለአደጋ የተጋለጡ ናቸው። እንዲያብቡ የተወሰኑ ነገሮች ያስፈልጓቸዋል። እነርሱም ከፍተኛ ጥራት ያላቸው ተቋማት፣ ህዝብን አብሮ እንዲኖር የሚያደርግና ከመንግስት ጋር የሚያቆራኝ ግልጽ ማህበራዊ ውል ለሰብአዊ መብቶች ጥበቃ የሚደረግ የጸና ቁርጠኛነትና የህግ የበላይነት ለተገፉ ሰዎች እውነተኛ ድምፅ የመወሰን አቅምና ለከበዱ የምጣኔ ሀብትና ማህበራዊ ችግሮች ምላሽ መስጠት መቻል ናቸው። በዓለም ዙሪያ የዲሞክራሲ መንሸራተት ለአምባገነኖች የበላይነት ተመችቷል ሲል ዋሽንግተን ዲሲ የሚገኘው የዲሞክራሲ ተቋም ፍሪደም ሃውስ ሰሞኑን ባወጣው ሪፖርት ተናግሯል። የፍሪደም ሃውስ ምክትል ፕሬዚደንት ኒኮል ቢቢንስ ሴዴካ ለቪኦኤ በስካይፕ እንዲህ ብለዋል። እያስተዋልን ያለነው በአለም አቀፉ ስርዓት ላይ በመላው ዓለም እየተካሄደ ያለን የተጨበጠ ስጋት ነው። እያየን ያለነው ዲሞክራሲን በሚደግፉ ከሀገሮች በእያንዳንዱ ውስጥ በሰብአዊ መብቶች ተሟጋቾች ላይ ያንዣበበ ስጋት ነው። የምንታዘበው አምባገነኖች በድንበር ተሻጋሪ ጭቆናዎች በሌሎች ሀገር ውስጥ ተቃውሞን ለማፈን በሚያደርጓቸው ሙከራዎች ዲሞክራሲዎችን መዳፈራቸውን እያስፋፉ መሆናቸውን ነው። ፕሬዚደንት ባይደን ለዲሞክራሲ ጉባኤው ንግግር ባደረጉበት ወቅት የአሜሪካ የራሷ ዲሞክራሲ የኋልዮሽ እየተንሸራተተና ለአደጋዎች እየተጋለጠ መሆኑን አምነዋል። ዲሞክራሲን ማደስ፣ ዲሞክራሲያዊ ተቋሞቻችንን ማጠናከር የማያቋርጥ ጥረት እንደሚጠይቅ እንደ ማንኛውም ሁሉ እኛም እናውቃለን። የአሜሪካ ዲሞክራሲ እጅግ ከፍተኛ የሆኑ ትልሞቻችንን ለመጨበጥና መከፋፈላችን እንዲሽር ለማድረግ እየተካሄደ ያለ ትግል ነው። የመገንጠል አዝማሚያ እንዳላት የምትናገረው ታይዋን በጉባኤው ላይ መገኘት ቤጂንግን በእጅጉ እንዳበሳጨ ተሰምቷል። ለዋሽንግተን አጸፋ እንዲሆን በሚል ቻይናውያኑ የራሳቸውን ዓለም አቀፍ የዲሞክራሲ መድረክ መጥራታቸውን የቻይና መንግሥታዊ ቴሌቪዥን አሳይቷል። በእርግጥ ቪኦኤ ስለዚህ መድረክ ራሱ ማረጋገጥ አልቻለም። በኢንተርኔት እየተካሄደ ያለው የዋሽንግተን የዲሞክራሲ ጉባኤ ዛሬ ይጠናቀቃል። የዛሬ ዓመት በአካል ሊገናኙ ተስማምተዋል። ሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ወይም ራዲዮ በቴሌቪዥን እየተላለፍላችሁ የሚገኘውን የአርብ ምሽት ዝግጅታችንን ነው ቀደም ብለን ያስተዋወቅ ናችሁ። ዘገባዎች አሁን ደርሰውናል። ኢትዮጵያ ላይ የተደረጉ ናቸው ያሏቸው የውጭ ጫናዎች እንዲቀንሱ የሚጠይቁ እንዲሁም ደግሞ ሐሰተኛ ያሏቸው ዜናዎችን የሚያወግዙ ሰልፎች ዛሬ ዋሽንግተን ዲሲ ውስጥ በተለያዩ አካባቢዎች ሰልፈኞቹ ተጉዘው ድምጻቸውን አሰምተዋል። አሁንም በማሰማት ላይ ይገኛሉ። በዚህ ሰዓት ወደ ዩናይትድ ስቴትስ ምክር ቤት ጉዞ በማድረግም ላይ ናቸው። በሌላ በኩል ደግሞ ዋሽንግተን ዲሲ አካባቢ የሚኖሩ የትግራይና የኦሮሞ ማህበረሰብ ማህበረሰቦች አባላት የኢትዮጵያ መንግስት ኃይሎች እየፈጸሙ ነው ያሉትን የሰብአዊ መብቶች ጥሰት የሚቃወም፣ የአሜሪካ መንግስት ደግሞ አስቸኳይ እርምጃ እንዲወስድ የሚጠይቅ ሰላማዊ ሰልፍ ትላንት አድርገዋል። እስቲ ለቀደም ብለን ከዚሁ ከትላንትናው ሰልፍ ዘገባ እንጀምራለን። ሀብታሙ ስዩም ነው በትናንትናው ዕለት በሰልፎቹ ላይ የተገኘው እንደሚከተለው አቀናብሮታል። ትናንት ረፋድ ላይ ጀምረው ከዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ፊት ለፊት መሰብሰብ የጀመሩት ሰልፈኞች በዋናነት በዋሽንግተን ዲሲና ና አካባቢያው የሚኖሩ የትግራይና ኦሮሞ ማህበረሰብ አባላት ናቸው። ፕሬዝጊጣመ የትግራይ ህዝብ ላለፉት አራት መቶ ቀናት እየደረሰበት ነው ያሉትን በደል ለማሰማት በዚህ ከተገኙት አስተባባሪዎች መካከል አንዱ ናቸው። ይሄ ሰልፍ የተጠራው ሁለቱም ብሔር ብሔረሰብ አባሎች የትግራይ እና የኦሮሚያ አንድ ላይ ሆነው አንታይ ጀኖሳይራል ገቨርንመንት የኢትዮጵያ ገቨርንመንት ሰልፍ ለማድረግ ነው። እዚህ ያለ ነው ለስቴት ዲፓርትመንት ይህንን ጀኖሳይራል ዎር ይህንን ጀኖሳይራል ገቨርንመንት የአሜሪካ መንግስት እርምጃ መውሰድ እንዳለበት ለማሳሰብ እና ለመጠየቅ ትግራይ አራት መቶ ቀን ኤግዛክትሊ ነው ዛሬ የሆነው ከኢትዮጵያ በሙሉ ተከለላ ውሃ የለም፣ መብራት የለም፣ ስልክ የለም፣ የሚገባና የሚወጣ ሳፕላይ የለም። የነበረው እህል ሁላ አልቋል። የኤርትራ ሰራዊትና የአማራ ተስፋፊ ኃይል በኢትዮጵያ የነበረውን የገበሬውን ስቶር ያደረገውን ለመዝራት እንኳን አቃጥለውና ዘርፈውን የሄዱት አቶ ፍሬዝጊ ደጋግመው የወቀሱት። የጠቅላይ ሚኒስትር አብይ አስተዳደር በበኩሉ የትግራይ ኃይሎችን በአጎራባሽ ክልሎች የሰብአዊ መብት ጥሰት ይከሳል። በክልል ውስጥ ላሉ ወቅታዊ ችግሮችም የትግራይ ኃይሎች በቀጥታም ሆነ በተዘዋዋሪ ምክንያት ሆነዋል በሚል የመንግስቱ ባለስልጣናት ሲናገሩ ሲከሱ ሰንብተዋል። አቶ ፍሬዝጊ ግን በዚህ አይስማሙም። አንደኛ ይሄ ነጭ ውሸት ነው፣ ፕሮፓጋንዳ ነው። የትግራይ ሰራዊት ዲስፕሊን የሆነ ሰራዊት ነው። ራሱ የራስ የሆነ ሳይኮሎጂካል ሜካፕ አለ። የትግራይ ሰው ሰውን የማይደፍር ሰውን የማይበድል እንደ ዚህ፣ አይነት ኢሰብአዊ ድርገት ድርጊቶችን ማድረግ ማይችል ነው ራሱ ይሄንን መፈጸም። ስለዚህ ኢትዮጵያ መንግስት የሚጠቀመው ውሸት፣ ራሱ ከሳሽ፣ ራሱ አጣሪ፣ ራሱ ፈራጅ፣ ራሱ ወንጃ የሆነውን ውሸት አልቀበለው ካለ እንደዚህ አይነት ጥፋት በትግራይ ሰራዊት ተፈጽሞ ከሆነ ይሄው ኢንዲፔንደንት የሆነ ኢንቨስቲጌት የሚያረጋ ኃይል ካለ እንደዚህ የሚያደርግ ሰራዊት የለንም። እኛ ህዝባዊ የሆነ ሰራዊት ነው። አልሞትም አልጠፋም ብሎ እህቱ ስትደፈር፣ ወንድሙ አባቱ ሲረሸን ሲገደል አይቶ የወጣ ጎረምሳ ነው ያለው ለመኖር ለኤግዚስታንት ነው። አቶ አሰፋ ኪሊል በሰልፉ ላይ የተገኘውን የኦሮሞ ማህበረሰብ ካስተባበሩት መካከል አንዱ ናቸው። እሳቸው በተለይ በምዕራብ የኦሮሚያ ክፍል በኢትዮጵያ መንግስት ኃይሎች እየደረሰ ነው ያሉትን የመብት ረገጣ እንዲቆም ጠይቀዋል። ዌስት ኦሮሚያ ላይ ከፍተኛ ጥፋትና እልቂት እየተደረገ ነው ያለው። በሁለቱም ሳይድ ያለው የህዝብ ጉዳት በጣም ነው የሚሰማን፣ ግን ይሄን ሁሉ የሚያደርገው የመንግስት ተብዬው ነው። ይሄ እንግዲህ በሚቆምበት መንገድም አይታይም። በየከረዩ አካባቢ አሁን የአባ ገዳ የሚባሉትን እነሱን ራሳቸውን በገዳ ስርዓት ተሰብስበው ስርዓቱን በሚያካሂዱበት ጊዜ እዛ ላይ ሄዶ በወታደር ከቦ እንዳለ ነው ጨረሳቸው። እነዚህ እንግዲህ ተራ ሰው ሳይሆን የህዝቡ የኮሚኒቲው መሪዎች ናቸው። የትራዲሽናል ካልቸሩን ይዘው ወደፊት የኦሮሞን የሚያስቀጥሉ ናቸው ማለት ነው። ኢትዮጵያ መንግስት በምዕራብ ኦሮሚያም ሆነ በሌሎች የኦሮሚያ ክልል ስፍራዎች በሰላማዊ ሰዎች ላይ እየደረሰ ያለውን ጥቃት የሚፈጽመው ኦነግ ሸኔ እንጂ የፌዴራሉም ሆነ የክልሉ ኃይሎች እንዳልሆኑ ይሟግታል። በቅርቡ የተከበሩ አባ ገዳዎች ማንነታቸው ባልታወቁ ሰዎች እንደተገደሉበት ስለተነገረው የፈንታሌ ሁኔታ የምስራቅ ሸዋ ዞን አስተዳደር ኮሚኒኬሽን ቢሮ ኃላፊ ወይዘሮ አዳነች አንበሱ ለአሜሪካ ድምፅ በወቅቱ ይህንም ብለው ነበረ። ዋይ ከነረት ቶርባን ደበር ሂሪራ ጉዳ ይህን ጉዳይ በተመለከተ ባለፈው ሳምንት ለጠቅላይ ሚኒስትሩና ለህግ ማስከበር ዘመቻው ድጋፍ ተደርጎ ነበር። በፈንታሌ አካባቢ በሰልፉም ላይ በርካታ ነዋሪ ተገኝቶ ነበር። በዚህ ምክንያት አባ ገዳዎችን ማስፈራራት ነበር። ህዝቡን ከኛ ያስመለጣችሁ ብለው ነው ለበቀል በእነዚህ ሰዎች ላይ ግድያውን የፈጸሙት እንጂ የመንግስት የጸጥታ ኃይል ወሰድ የሚባለው ስሞታ ሀሰት ነው። አቶ ባህሩ ድጉማ በሰልፉ ላይ ያገኘኋቸው ሌላኛው ተሳታፊ ናቸው። እሳቸው የኢትዮጵያን መንግስት የሚወቅሱት አንድን ህዝብ በአንደኛው ላይ የሚያስነሳ አገዛዝ ወይንም አሰራር ዘርግተዋል በሚል ነው። ዓለም ሁሉ እንደሚያውቀው በሀገራችን ውስጥ ትራጀዲ ተደርጎ የማይታወቅ ነገር እየተደረገ ነው። የአንድ ሀገር መንግስት ተነስቶ አንድን ህዝብ በሌላው ህዝብ ራሱን ህዝብ በሌላው ላይ እንዲነሳ እየገፋፋ ይሄንን ለመቃወም ይሄንን ለዓለም ህዝብ ለማሳወቅ ይሄንን ለማቆም እንዲቻል ለመናገር ነው እዛ ሀገር ድምፅ ላጡ ሰዎች ድምፃቸውን ለመሆን ነው የተሰበሰብ ነው። እሳቸው በተለያዩ ነገስታት የወታደራዊና የሲቪል መር መንግስታት ተሞክሮ አልሰራም ያሉትን በኃይሌ ማስተዳደር ብሂል ትቶ ህዝቦች የሚነጋገሩበትን መላ መፍጠር ብቻ መፍትሄ እንደሆነ ጠቁሟል። የሁላችንም ሀገር ነው ያ ሀገር። እዛ ያለሁም መነጋገር መቻል አለበት። ፕሪኮንዲሽን መኖር የለበትም። አቶ ጀማል ኢብራሂም ለዚህ ሰልፍ ከሚነሶታ ግዛት መምጣታቸውን የነገሩኝ ሌላኛው ተሳታፊ ናቸው። የዩናይትድ ስቴትስ መንግስትን ጨምሮ ዓለም አቀፉ ማህበረሰብ ኃላፊነቱን እንዲወጣ ጠይቀዋል። ኢትዮጵያ ውስጥ ሰላም መምጣት የሚችለው በዚህ መንገድ ሳይሆን ሁሉም ህዝቦች ተከብረው፣ በማንነታቸው በቋንቋቸው ተጠቅመው፣ በሚፈልጉት ሃይማኖት አምነው በጋራ ወይም ደግሞ ተለያይተው በጉርብትና በሰላም እንዲኖሩ የአሜሪካ መንግስት እንዲገነዘብ እንዲሁም ደግሞ ኢትዮጵያ ውስጥ የሚኖሩ ማህበረሰቦች እንዲከባበሩ ተመሳሳይ መልእክት ለህዝቡም ለአሜሪካ መንግስትም ለማስተላለፍ ነው። ለኢትዮጵያ መንግስትም የተከተልከው ፖሊሲ እጅግ በጣም የተሳሳተና ላለፉት ዓመታት ያልነበረው ጦርነት አገሪቷን እንቅጥቁጦ እያፈራረሳት ስለሆነ በዚህ መንገድ ማሸነፍ አትችልም። ላለፉት 150 ዓመታት ጦርነቶች ነበሩ፣ ነገር ግን ሰላም መምጣት አልቻለም በዚህ አይነት ስለዚህ የተከተልከው ፖሊሲ እጅግ በጣም የተሳሳተ ኋላ ቀርና ከአሁን በፊትም ወድቆ የነበረ ፖሊሲ ስለሆነ መንገድህን ቀይር። በዚህ ሰልፍ ላይ ዩናይትድ ስቴትስ በትግራይ ክልል የዘር ማጥፋት ስለመድረሱ እውቅና እንድትሰጥ ተጠይቋል። ትግራይ ውስጥ በተፈጠሩ የሰብዓዊ መብት ረገጣዎች ውስጥ የሁሉም ተፋላሚዎች ተሳትፎ እንዳለ የጠቁመው የቅርብ ጊዜው የተባበሩት መንግስታት ድርጅት ከፍተኛ የሰብዓዊ መብት ኮሚሽንና የኢትዮጵያ ሰብዓዊ መብት ኮሚሽን የጋራ ምርመራ ሪፖርት በትግራይ ክልል የዘር ማጥፋት ተፈጽሟል የሚያስብል መረጃ ግን አለማግኘት ቸውን መጠቆማቸው አይዘነጋም። የሰልፉ ተሳታፊዎች ጥያቄዎቻቸው ለውጭ ጉዳይ መስሪያ ቤቱ ተወካዮች አስረድተዋል። ሀብታሙን እናመሰግናለን። ዛሬ እየተካሄደ እና አሁን በመካሄድ ላይ የሚገኘውን ሰልፍ በተመለከተ ደግሞ ኤደን ገረመውና ግርማ ደገፋ የውጭ ጉዳይ ሚኒስቴር መስሪያ ቤት በር ላይ ባሉበት ወቅት ተገኝተው ሰልፈኞቹን አነጋግረዋል። እንደሚከተለው ተሰናድቷል። ነዋሪነታቸውን በዚህ በዩናይትድ ስቴትስ ያደረጉ ኢትዮጵያውያንና ትውልደ ኢትዮጵያውያን በዛሬው ዕለት በዋሽንግተን ዲሲ ሰዓት አቆጣጠር ከጠዋቱ ሶስት ሰዓት ጀምሮ በዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር ቢሮ ፊት ለፊት በመገኘት ሰላማዊ ሰልፍ ያካሄዱ ሲሆን ከዚህ ሰልፍ አስተባባሪዎች መካከል አንዷ የሆኑት አዩ ብርሃን ትዕዛዙ የሰልፉን ዋናና የመጀመሪያው ዓላማ ኢትዮጵያ ላይ በዩናይትድ ስቴትስ መንግስት እየደረሰ ያለው ጫና ተገቢ አይደለም የሚለውን በሰፊው ለማሳየት መሆኑን ተናግረው ቀጣዮቹን ደግሞ እንዲህ ይዘረዝራሉ። ሁለተኛ በየቀኑ ኢትዮጵያ ላይ የሚደረጉትን ሳንክሽን በዚህ ሀገር አድሚኒስትሬሽንም በሌላም በኤሮፒያንም በሁሉም አድሚኒስትሬሽን የሚያደርጉትን ሳንክሽን እሱንም ቀንሱልን ለማቀንሱልን ሳ ሊትራሊ ተገቢ አይደለም ኢትዮጵያ ላይ በሚለው እሱንም ለመናገር ሲሆን በሶስተኛ ደረጃ ደግሞ ኦፍኮርስ ዜናዎችንም ብያለሁኝ። የቲፒኤልኤፍ ይሄ ሁሉ ዲዛስተር እየተደረገ እንግዲህ ሁል ቀን ስት ሰሚ ዜና ላይ ዊ አር ኮንሰርን ትግራይ ስላለው ነገር ትግራይ ስላለው ነገር ነው የሚባለው። እና ትግራይ ጦርነት ካቆመ ቆይቷል። እንግዲህ ከጁን ጁን ሰላሳ አካባቢ ነው መሰል ከኢትዮጵያ ፈጣ ጀምሮ ትግራይ ምድር ላይ ጦርነት የለም። ግን ከዚህ ሀገር እስካሁን ድረስ ጫን ያለ ነገር የቲፒኤልኤፍ ላይ አካውንትብል ሲያደርጓቸው ሰምተን አናቅም። እና በእኩል ደረጃ ከኢትዮጵያ መንግስት ጋር እንደዛ የሄደ አገር የሚበጠብጥና የሚያሸብርን ከኢትዮጵያ ጋር እኩል ተደራደሩ፣ እኩል ተነጋገሩ የሚባለው ነገርም ተቀባይነት እንደሌለው እሱን እሱን ሁሉ ለማሳወቅ ይወጣል። ሀሽታግ ኖ ሞር እንግዲህ ከኢትዮጵያ አልፎ አለምን አነቃነቀ። ምክንያቱም ኖሞር የሚለው ሀሽታግ ራሱ ለአንድ ሀገር ያለ አይደለም እና ፓን አፍሪካኒዝም አነቃነቀ። እንደምታየው ቡርኪና ፋሶ፣ ሳውዝ አፍሪካ የመን ድረስ የመን አፍጋኒስታን ሁሉንም ያነቃነቀ ነው። ወይዘሮ አዩ ብርሃን ሃሽታግ ኖ ሞር በሚለው እንቅስቃሴ ከዚህ በኋላ የገዘፈ ዓለም አቀፋዊ ትርጉም እንደሚኖረው ገልጸው በዛሬው ዕለትም ለዩናይትድ ስቴትስ መንግስት ሊደርስ ይገባል ያሉትን የሰልፉን ዋና ዓላማ ያነገበ ደብዳቤ ማድረሳቸውንም ገልጸዋል። እኛ በቦታው ላይ በነበርንበት ሰዓትም ከዩናይትድ ስቴትስ ውጭ ጉዳይ ቢሮ የተመደቡ ተወካዮች ፖስታውን ተቀብለው ሲገቡ ማየት ችለናል። ወይዘሮ አዩ ብርሃን ታዲያ ይህን መሰል ሰልፎችና ከሰልፉ ጀርባ የሚሰሩ ስራዎች አመጡ የሚሏቸውን ለውጦችም እንዲጠቅሰዋል። አንደኛ የትግራይ ጀኖሳይድ የሚለውን እንግዲህ ተርማ ይተሻል በየቦታው እንግዲህ ጄኖሳይድ የሚባለው ነገር ራሱ ከጦርነቱ የተጀመረው ኖቬምበር አራት ሆነ በፈረንጆች አቆጣጠር። ጄኖሳይድ የሚለው ሀሽታግ የተጀመረው ከአንድ ጀምሮ ነው። ላይክ ኖቬምበር አንድ እና በዛ ወር ውስጥ ገና ጦርነቱ ሳይጀመር ጄኖሳይድ የሚለው ሀሽታግ ፕሮሞት ሲደረግ ነበረ። አሁን እሱን ሌግሊ የአሜሪካ መንግስት ጀኖሳይድ ነው ብሎ ከመፈረጁ በፊት እሱ እንዳይፈረጅ የሚደረግ አንድ ያለፈው ነገር እሱ ለምሳሌ ውድቅ ተደርጓል። ይሄ በሙሉ ድምጻችን እየጮህን በመናገራችን በየሴኔተራችን በመደወላችን ደግሞ፣ ዋናው ከእንትኑ ሌላ ከሰልፉ ሌላ እንደምታቂው ቮተርስ ቮይስ ላይ እየገባን እንደውላለን። ለየሴኖ ስራችን እንደውላለን። በየሰፈራችን እየተሰበሰብን ደግሞ አምስት ሰልፉ ሁሉም የሚያየው ነው። ግን ሁሉም ማያየው ስራ በጣም ብዙ ስራ ይሰራል። ሌላው በሰልፉ ላይ የተገኙት ደግሞ አትሌት በላይነህ ዲንሳሞ ሲሆኑ በትላንትናው ዕለት በቦስተን በኢትዮጵያ ላይ ሐሰተኛ መልእክቶችን እያስተላለፉ ያሉ ምሁራንን በመቃወም ተመሳሳይ ሰልፍ ላይ ተገኝተው እንደነበረ ገልጸው ዛሬ በሌላ በረራ ለዚሁ ሰልፍ ሲሉ ዋሽንግተን ዲሲ መምጣታቸውን እና እዚህ የተገኙበትን ዓላማ እንዲህ ያስረዳሉ። ኢትዮጵያ ደግሞ የአሜሪካ ሀምሳ አንደኛ ስቴት አይደለችም። ኢትዮጵያ ራሷን የቻለች ሉዓላዊት ሀገር ናት። ስለዚህ አሜሪካ እጁ ከኢትዮጵያ ላይ እንዲያነሳ ኢትዮጵያ ለአሜሪካን ጉዳይ ውስጥ ጣልቃ እንደማትገባ አሜሪካ ለኢትዮጵያ ጣልቃ ሉዓላዊነት ሀገር ጣልቃ እንዳትገባብን፣ ይህን ሌላ ድጋፍ ካለ አሜሪካ በሌላ በፋናንሳል እንጂ በውስጥ ጉዳያችን አሜሪካ ጣልቃ እንዳትገባ፣ እኛ ኢትዮጵያኖች አሜሪካኖች ይህንን ያለንበት ቦታ እየጮህን ያለ ነው። እዛም ተቃውመናል። እዚህም ደግሞ የሚደረገው የስቴት ዲፓርትመንትም እንደዚህ በኮንግሬስ የሚደረገው ቦስተን ማሳቹሴትስ አካባቢ ያሉትን ወኪዬ መገኘት አለብን ብዬ በቃ ይህ ነው ቲኬቴ ፍላይት ጠዋቴርሊ የዩናይትድ ስቴትስ ከፍተኛ ባለስልጣናት ኢትዮጵያውያን በተለያየ መልኩ ለሚያቀርቧቸው ጥያቄዎች መልስ የሚሰጡ ሲሆን በኢትዮጵያ እየተካሄደ ባለው ጦርነት ላይ ለማንም ሳይወግኑ ጦርነቱ እንዲቆምና ሰብአዊ መብት እንዲከበር ብቻ ጥሪ እንደሚያደርጉ ደጋግመው ይገልጻሉ። በቅርቡም የዩናይትድ ስቴትስ የአፍሪካ ቀንድ ልዩ መልእክተኛ የሆኑት ጄፍሪ ፌልትማን በዩናይትድ ስቴትስ የሰላም ተቋም ተገኝተው በኢትዮጵያ ወቅታዊ ጉዳይ ላይ ባደረጉት ንግግር ዩናይትድ ስቴትስ ወገንተኛ አቋም እንዳላት መቆጠሩ ስህተት መሆኑንና በጦርነት ውስጥ የሚሳተፉ ሁሉም ወገኖችንም እንደምትቃወም ተናግረዋል። ይሁን እንጂ በዛሬው ለፍት በሰልፉ ላይ ተሳታፊ የነበሩት በዚህ ሀሳብ አይስማሙም። ከሰልፈኞቹ መካከል አንዷ የሆኑት መልእክት አማሃየስ ዩናይትድ ስቴትስ እያደረሰች ነው ያሉትን ጫናዎች በስራዎቿ የሚገለጹ ነው ይላሉ። ስራቸው ነው የሚያሳየው ይሄና ነንበር ዋን። ሁለተኛ ደግሞ እነሱ ከቴሮሪስት ግሩፖች ጋራ ኔጎሽየት እንደማያደርጉ እኛም ቁጭ ብለን ኔጎሽት አናደርግም። እነዚህ ቴሮሪስት ግሩፖች አገራችንን ድምጥማጡን እያጠፉት ቁጭ ብለን ማየት አንችልም። በተመሳሳይ የሰልፉ ተሳታፊ ሆና ያገኘናት ደግሞ አንጋፋዋ አርቲስት ዶክተር ማሪቱ ለገሰን ነው። እንዲህ ስትል መልእክት አስተላልፋለች። ኢትዮጵያ ለሁላችንም ትበቃለች። አሁንም ያላችሁት ተስማምተን እንኖር። ኢትዮጵያ ለሁሉ ትበቃለች። ጦርነት ይቅር። አሁን ባየነው ተስፋ እንኑር፣ ተስማምተን እንኑር። የኢትዮጵያ ሕዝብ ሆነ ማንም ሆነ አገራችን ለሁሉ ይበቃል። በሰልፉ ላይ ሀሽታግ ኖሞር እና አይዞን የተሰኙት እንቅስቃሴዎች በሰፊው የተስተዋወቁ ሲሆን ይህን መሰል ሰልፎችን በተመለከተም ከሰሞኑ በድሬዳዋ ከተማ ብሔር ብሔረሰቦች ቀን ላይ ያገኘናቸው የውጭ ጉዳይ ሚኒስትር ቃል አቀባይ አምባሳደር ዲና ሙፍቲ በበኩላቸው በውጭ ሀገር የሚደረጉ ይህን መሰል ሰልፎቹ የሚበረታቱ ነው ሲሉ ተናግረዋል። አብዛኛው ውጭ ያለው ኢትዮጵያው ኢትዮጵያዊ ከዛም አልፎ የጎረቤት ሀገሮች፣ ወዳጅ አገሮች፣ የጥቁር አገራት ዜጎች ጭምር በአፍሪካነት መንፈስ ከዚያም አልፎ ፓን አፍሪካኒዝም ሙቭመንትን ማዕከል ያደረገ ስለነበረ በጣም ጥሩ ነው። የውጭ ጉዳይ ሚኒስቴር ቃል አቀባዩ አያይዘውም ሀሽታግ ኖ ሞር እንቅስቃሴዎች በኢትዮጵያ መንግስት ላይ እየቀረቡ ያሉ የተዛቡ መረጃዎችን እያስተካከሉ መሆናቸውንም እንዲገልጸው ነበር። ይበል የሚያሳይ ነው። በሌሎችም ጉዳዮች ላይ ሌሎችም የተሳሳተ አቋም የያዙ ወገኖች ይህንን የተሻለ አቋም፣ ትክክለኛ አቋም በኢትዮጵያ ላይ ይዛሉ የሚል ተስፋ አለን። ይሄ ሞሜንተሙ መቀጠል አለበት የሚለውን ነገር ደግሞ ነው የሚያሳየው። እዚህ ኖሞር የሚለው ሙቭመንትም ስፋት ጥልቀት እያገኘ ጉልበት እያገኘ ሲሄድ እንደዚህ አይነት የተስተካከሉ አቋሞች እየተከሰቱ ይመጣሉ። በዛሬ ዕለት በዋሽንግተን ዲሲ ትዕይንተ ህዝብ ያካሄዱት ሰልፈኞች በዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር ፊት ለፊት በመገኘት መልእክታቸውን ካስተላለፉ በኋላ የአሜሪካ ድምፅ ዘጋቢዎች በስፍራው በለቀቅንበት ሰዓት ወደ ካፒቶል ሂል በማምራት ላይ ይገኙ ነበር። በአሜሪካ ድምፅ ለተጠናቀረ ዘገባ ኤደን ገረመው ከዋሽንግተን ዲሲ ኤደን ገረመውንና በምስልም አብሮ በዘገባው የተሳተፈው ግርማ ደገፋን እናመሰግናለን። አሁን አድማጮች ወደ ሁለተኛው አጋማሽ የምናልፍበት ሰዓት ላይ እንገኛለን። የስቱዲዮ ሰአታችን ከምሽቱ አራት ሰዓት ሶስት ሰዓት ከአርባ ደቂቃ ይላል። አስር ደቂቃ አሳልፈናል። ቢሆንም እንግዲህ ወደ ሁለተኛው አጋማሽ ወደ አስተናዳ ነው ዘገባ ነው የምናልፈው እያደመጣችሁ ያላችሁት በ19ና በሀያ አምስት ሜትር በአንድ አጭር ሞገድ እንዲሁም በኢትዮ ሳት በቪኦኤ ቻናል ኤንኤስኤስ አስራ ሁለት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ አርብ ታህሳስ አንድ 14 ዓመተ ምህረት ዝግጅታችንን ነው። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በአት ቪኦኤ አማሪክ የፌስቡክ ገጻችን ላይ በቀጥታ መከታተል ትችላላችሁ። ሆርን አት ቪኦኤ ኒውስ ደግሞ የኢሜይል አድራሻችን ነው። አስተያየት ካላችሁ፣ ጥቆማ ካላችሁ አድርሱን። ወደ ተከታዩ ዘገባችን እናልፋለን። ሰብአዊ መብትና ኪነ ጥበብ በየዓመቱ ታህሳስ አንድ የሚከበረው ዓለም አቀፍ የሰብአዊ መብቶች ቀን ዛሬ እኩልነት፣ መበላለጥን ማስወገድ እና ሰብአዊ መብትን ማስፋፋት በሚል መሪ ቃል እየተከበረ ይገኛል። ይህ ዓመታዊ በዓልን ምክንያት በማድረግ የኢትዮጵያ ሰብአዊ መብቶች ኮሚሽን ለመጀመሪያ ጊዜ በሀገሪቱ የሰብአዊ መብቶች ግንዛቤን ለማስፋፋት ያለመ የፊልም ፌስቲቫል አዳማ ሐዋሳና አዲስ አበባ ላይ ያካሄደ ሲሆን የተለያዩ የሰብአዊ መብቶችን የሚያነሱ የሀገር ውስጥ ፊልሞች ለእይታ በቅተዋል። የሴቶች እኩልነት፣ የፍትህ ስርዓት፣ የስደተኛ አያያዝ እና ሌሎች ጉዳዮች የተነሱበትን የዚህን ፌስቲቫል ሂደት በተመለከተ ስምኝ ሸቆየ የፌስቲቫሉን አዘጋጆች እና የኢትዮጵያ ሰብአዊ መብት ኮሚሽን ዋና ምክትል ዋና ኮሚሽነርን አነጋግራ ተከታዩን ዘገባ አሰናድታለች። የተባበሩት መንግስታት ድርጅት እንደ አውሮፓውያን አቆጣጠር በ1948 ያጸደቀው ዓለም አቀፉ የሰብአዊ መብቶች ድንጋጌ ሁሉም የሰው ልጆች በተፈጥሯቸው እኩል የሆኑና የማይገሰሱ መብቶች እንዲሁም መሰረታዊ ነጻነቶች እንዳሏቸው አስቀምጧል። በዚህ መሰረት በየትኛውም የዓለም ክፍል የሚኖሩ የሰው ልጆች ያለ ዜግነት፣ የመኖሪያ ቦታ፣ ጾታ፣ የዘር፣ የሃይማኖት፣ የቋንቋ ወይም የሌላ መለያ ልዩነት ሰው በመሆናቸው ብቻ እኩል የሆኑ መብቶች እንዳሏቸው የሚደነግግ ሲሆን ድንጋጌው የጸደቀበት ታህሳስ አንድ ቀን በየአመቱ ዓለም አቀፍ የሰብአዊ መብቶች ቀን ተብሎ ይከበራል። ይህ ቀን በኢትዮጵያም በየአመቱ በተለያዩ ዝግጅቶች ሲከበር የቆየ ቢሆንም መርሆውን እኩልነት ላይ መሰረት ያደረገው የዘንድሮ በዓል ግን ለመጀመሪያ ጊዜ በኢትዮጵያ ዓለም አቀፍ የፊልም ፌስቲቫል በማዘጋጀት ለህብረተሰቡ የመወያያ መድረክ ፈጥሯል። ለመሆኑ ሰብአዊ መብትንና ኪነ ጥበብን ምን አገናኛቸው? የፌስቲቫሉ አዘጋጅ በሆነው በኢትዮጵያ የሰብአዊ መብት ኮሚሽን ዋና ምክትል ኮሚሽነር የሆኑትን ራኬብ መሰለን አናግረናቸዋል። ኪነ ጥበብን የመረጥንበት ምክንያት ኪነ ጥበብ ለማህበረሰቡ መረጃን ለማስተላለፍ መልእክቶችን ለማስተላለፍ እንዲሁም ሰዎችን ባህሪ ለመቅረፍ ጠንካራ አቅም ያለው ስለሆነ ይህንን ጠንካራ አቅም ተጠቅመን ሰብአዊ መብቶችን መልዕክት ለማስተላለፍ ስለፈለግን ነው። ሰዎች የተለያየ አይነት ፊልሞች አሉ። የሰብአዊ መብት ይዘት ያላቸውን ደግሞ ፊልሞች በማስፋፋት ውይይቱንም አሬስቱንም ማብላላት እንዲችሉ ማድረግ ይቻላል ብለን ስላመንነ ምክትል ኮሚሽነር ራኬም ኢትዮጵያ በአሁኑ ሰዓት በፖለቲካ ለመረጋጋት በግጭቶችና በተለያዩ አስቸጋሪ ሁኔታዎች እያለፈች ባለችበት ወቅት በሰብአዊ መብቶች ዙሪያ የውይይት በር የሚከፍት የፊልም ፌስቲቫል መዘጋጀቱ ሀገሪቱ ካለችበት ቀውስ እንድትወጣ የሚያግዝ አንድ መንገድ መሆኑንም ያስረዳሉ። ደግሞ ያለንበት ጊዜ በጣም አስቸጋሪ ነው። በጣም ውስስትል ነው። ፖለቲካን በብሔርም በግጭትም በኩል በጣም ውስስ ሁኔታ ውስጥ ያለ ሀገር ስለሆነ ይሄንን መቅረፍ የምንችልበት መንገድ ስለመሰለንም ነው ይሄንን ከኪነጥበብ ጋር ተቀናሽተን የሰብአዊ መብቶችን ማስተማር፣ ውይይቱን መጀመር ይፈለግ ነው። በዚህ ሀሳብ መነሻ መሰረት በኢትዮጵያ ለመጀመሪያ ጊዜ ከህዳር 28 እስከ ታህሳስ 1 2014 ዓ ም የተካሄደው ዓለም አቀፍ የፊልም ፌስቲቫል በአዳማ በሐዋሳና በአዲስ አበባ ላይ የተካሄደ ሲሆን ሰባት የተለያዩ የሰብአዊ መብት ርዕሶችን የሚያነሱ ፊልሞች ለእይታ መቅረባቸውን ወይዘሮ ራኬብ ጨምረው ያስረዳሉ። የመረጥ ናቸው። የተለያዩ የሰብአዊ መብት ሪሶርችን የሚያነሱ ሙሉ ፊልሞችም፣ አጫጭር ፊልሞች፣ ዘጋቢ ፊልሞች አሉበት። የተለመደ ስላልሆነ ብዙ ጊዜ እኛ ሀገር ሰብአዊ መብቶች ላይ መሰረት አድርጎ ፊልሞች ለመስራት ብዙም ምርጫ አልነበረንም። ለመምረጥ እነሱን መስፈርት አውጥተን የተለያዩ የሰብአዊ መብቶች ላይ ጥሩ መልእክት ያላቸውን መርጠናል። ከዛ ግን በተጨማሪ ባሉታዊ መንገድም የሰዎችን ክብር የተለያዩ የሰብአዊ መብቶች በባህልም በልምድም የሰብአዊ መብቶችን የሚጥሱ ልምዶችን ያሉት ትዕይንቶችንም የያዙ ፊልሞችን መርጠን አለ ውይይት። የዘንድሮ የዓለም አቀፍ የሰብአዊ መብቶች ቀን መሪ ቃል እኩልነትን መሰረት ያደረገ ነው። ስለዚህ እኩልነትን፣ የሴቶችን እኩልነት፣ የአካል ጉዳተኞች እኩልነትንም መሰረት ያደረጉ ፊልሞች አሉበት። ሌሎችን አርስቶች ላይ ሰብአዊ መብቶችን የሚያነሱ ፊልሞችን የመረጥነው ለመጀመሪያ ጊዜ በሰብአዊ መብቶች ዙሪያ ላይ አተኩሮ በተዘጋጀው ፌስቲቫል። በቲያትርና በፊልም ሙያ ልምድ ያላቸው አዘጋጆች በማስተባበርና በማማከር ተሳትፈዋል። ከነዚህ አንዷ የቲያትርና የፊልም ባለሙያ እንዲሁም የመዓዛ ፊልም ፕሮዳክሽን ስራ አስኪያጅ የሆነችው መዓዛ ወርቁ አንዷ ናት። በቅርብ ጊዜ በብዙ ተመልካቾች ዘንድ ተወዳጅ የነበረው ደርሶ መልስ ተከታታይ የቴሌቪዥን ድራማ ደራሲና ዳይሬክተር የሆነችው መዓዛ ወርቁ የኪነ ጥበብ መሰረቱ የሰብአዊ መብት ጉዳዮች ናቸው ትላለች። ስለ ሰብአዊ መብትና በሰብአዊ መብት ጉዳይ ላይ ወይም በሰብአዊነት ላይ ነው የሚሰራው፣ መሰረቱም ግቡም። የኪነጥበብ ሰው ኪነጥበብ ስራም ጭምር የሰው ልጅ ምቹ ዓለም ላይ እንዲኖር ራሱን እና ድርጊቱን አስተሳሰቡን እንዲቀርጽ እንዲያስተካክል፣ ከማህበረሰብ ጋር ተስማምቶ እንዲኖር፣ ፍትህ እንዲሰፍን፣ ለተጎዳ እንዲያዝን፣ ለተጎዳ ድምፅ እንዲሆን የሚሆን ሙያ ማለት ነው የኪነ ጥበብ ሙያ። ስለዚህ እኔ ብቻ ሳልሆን ማንኛውም ኪነጥበብ ጥበብ ላይ ያለ ሰው አይነቱ ምንም ይሁን ማህበራዊ ሆን ፖለቲካዊ ሆን ኢኮኖሚም ጉዳይ ይነሳ በሚሰራው ስራው በኪነጥበብ ስራው ከሰብዓዊ መብት ጉዳዮች ሊርቅ አይችልም። የኔን ስራዎች በተለይ ቀረብ ብለሽ ብታይ ደግሞ የማነሳቸው ጉዳዮች በሀገራችን በተለይ ደግሞ በምንኖርበት ጊዜ የሚቆረቁሩኝ በሰዎች እና በሰዎች መካከል በማህበረሰብ መካከል እንዲሁም ፖለቲካውን ጭምር ያሉ ፍትሀ ያልሆኑ አሰራሮችን መንገዶችን፣ አስተሳሰቦችን ሪፍሌክት የሚያደርጉ ናቸው። መዓዛ የኢትዮጵያ ሰብአዊ መብት ኮሚሽን ኪነ ጥበቡ ከህብረተሰቡ ጋር ያለውን ቅርበት ተገንዝቦ ከፊልም ባለሙያዎች ጋር በመተባበር ፌስቲቫሉ ማዘጋጀቱ ትልቅ ጅማሮ መሆኑን ትገልጻለች። በፌስቲቫሉ ላይ ተመርጠው የቀረቡት ሙሉ አጫጭርና ዘጋቢ ፊልሞችም ይህን ዓላማ ያንጸባረቁና ለውይይት የሚጋብዙ ናቸውም ትላለች ጉዳዮች ላይ አተኩረው የተሰሩ ናቸው። ለምሳሌ የሙሉ ጊዜ ፊልም የሚባለው ዓይነቱ የተመረጡት ከዚህ በፊት ተሰርተው ግን ባነሱት ጉዳይ የሰብአዊ መብት ጉዳይ በጥሩ ሁኔታ ያሳዩ ተብለው የተመረጡ ናቸው። ለምሳሌ ሰውነቷ የሚል ፊልም ይታያል። ሰውነቷ የስደት እና ሰብአዊነት ላይ ትኩረት ያደረገ በተለይ ኢትዮጵያውያን በውጭ ሀገራት በሚኖሩ ጊዜ እንዴት እንደሚረዳዱ፣ እንደሚተሳሰቡ እና በተለይ ያለባቸውን የሰብአዊ መብት ጥሰቶችን ጭምር የሚያሳይ ነው። ከዛ ደግሞ ቁራኛዬ የሚል ፊልም አለ። ቁራኛ የፍትህ ስርዓታችንን የእስረኛ አያያዝን ላይ የሴቶች እኩልነት እና አጠቃላይ ኤምፓወርመንት ላይ ያተኮረ ፊልም ነው። በሱ ጥሩ ምሳሌ ነው ተብሎ የተመረጡ ናቸው እነዚህ ሁለት ፊልሞች። ከዛ በተረፈ በዘጋቢ ፊልም እና ደግሞ በአጫጭር ፊልሞች አዳዲስ የተሰሩ አሉ። በሴቶች ላይ የዘር ፖለቲካ ላይ ልትው ትችላለሽ በስረኛ አያያዝ ላይ ትውፊታዊ የሆነ ባህላችን ግን ሊበረታታ የሚገባ ደግሞ እነሱን የሚያሳዩ ፊልሞች የሚቀርቡበት ነው። በአጠቃላይ ሰባት ስራዎች በዚህ ፌስቲቫል ላይ ይቀርባሉ። ፊልም ማሳየት ብቻ ሳይሆን ፊልሞቹ ከታዩ በኋላ በፊልሞቹ በተነሱ ርዕሰ ጉዳዮች ላይ ተመልካች እንዲወያይባቸው እንዲያወራባቸው የሚያደርግ ውይይት አላቸው ማለት ነው። የፊልም ፌስቲቫል እንደ ድግስና ፌሽታ መቆጠር የለበትም የምትለው መዓዛ በተለይ ኢትዮጵያ በተለያዩ ችግሮች አጣብቂኝ ውስጥ ባለችበት ወቅት ፌስቲቫሉ መዘጋጀቱ ወቅታዊ መሆኑንም ትስማማለች። ሀገራችን ያለችበት ሁኔታ የጦርነትና የብዙ የብዙ አሳሳቢ ጉዳዮች ያሉበት ነው። ነገር ግን በሰብአዊ መብት ላይ ለመነጋገር የምታቆዩ ጊዜም የለም። ሰብአዊነት ላይ እንደም ለመነጋገር ትንሽ ዘግየት ብለናል እና የምናያቸው የብዙ የሰብአዊ ቀውሶች መንስኤ የግንዛቤም ችግር ነው። ያለመነጋገርም ያለ የንግግር መድረኮች ያለመመቻቸትም ነገር ነው። እኛም ፌስቲቫሉን በምናዘጋጅበት ጊዜ ተመልካች መታይቶ በሰብአዊ መብት ጉዳይ ላይ የቆረቆረውን የተሰማውን አውርቷል። በተሳካ ሁኔታ ነው የተደረጉት። ለሶስት ቀናት በተካሄደው በዚህ ሰብአዊ መብቶች ላይ ያተኮረ የመጀመሪያው የፊልም ፌስቲቫል የሰብአዊ መብት ኮሚሽኑን ዓላማ በአግባቡ ያሳካ እንደነበር ወይዘሮ ራኬብ ይገልጻሉ። አንዱ እንግዲህ ለተለያዩ የሰብአዊ መብቶች ርዕሶች ማንሳት እና መወያየት ነው። ሌላው እንግዲህ እንደት በተለመደ ሁኔታ በስብሰባ በአውደ ጥናት ብቻ ሳይሆን ውይይቶቹ ሊደረጉ የሚችሉት ኪነ ጥበብን መሰረት አድርገን በተለየ ሁኔታ ሰውም እየተዝናና ውይይቱ ሊካሄድ ይችላል ብለውንም በማስተላለፍ ነው። እንደዚሁም ደግሞ የኪነ ጥበብ ባለሙያዎችን ወደዚህ ወደ ሰብአዊ መብት መስክን በስፋት እንዲገቡና አገራችን የሰብአዊ መብት ባህል ሆኖ ማየት የሚችልበትም ሁኔታ ለማፋጠን ለማመቻቸት የሚለውን እሳቤ ይዘው እንዲሄዱ ነው። በተጨማሪም ኮሚሽኑ በቀጣይ ዓመታት በሚደረጉ ፌስቲቫሎች ከፊልም በተጨማሪ ሌሎች የኪነ ጥበብ ስራዎችን የማካተት አላማ እንዳለው ምክትል ኮሚሽነሯ ጨምረው ነግረውናል። ያው መሰረት የምናደርገው ብለን የምናስበው ቅድም እንዳልኩት ታህሳስ አንድ የሚከበረውን ለአለም አቀፍ የሰብአዊ መብቶች ቀንን መሰረት አድርገን ሌሎችን ፊልም ብቻ ሳይሆን ሌሎችን የኪነ ጥበብ ባለሙያዎች አሳትፈን በጽሁፍ፣ በግጥም፣ በስዕልም የተለያዩ የሰብአዊ መብቶችን ርዕስ ይዘው እንዲሳተፉ ለማድረግ ነው ሀሳቡ። እንዲሁም ደግሞ የሌሎች ሀገሮችን ፊልም አሳይተን ትምህርት የሚወሰድበትን ሁኔታ ለማመቻቸት እናስዋለን። በሀገሪቱ አንዳንድ አካባቢዎች ባለው የጸጥታ ችግር ምክንያት የመጀመሪያው የፊልም ፌስቲቫል በሶስት ከተሞች ብቻ መደረጉን የሚገልጹት አዘጋጆቹ በቀጣይ የሚደረጉ ዝግጅቶች በመላው ኢትዮጵያ ላይ እንደሚደረጉ ገልጸውልናል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ እንግዶቻችንን እናመሰግናለን። ወደ ተከታዩ ዘገባችንን እንወስዳችኋለን። ወደ አማራ ክልል ነው የምንወስዳችሁ። በጦርነት ምክንያት የተዳከመውን የቱሪዝም እንቅስቃሴ ማነቃቂያ ስራዎች መጀመራቸውን የአማራ ክልል ቱሪዝም ቢሮ አስታውቋል። ቢሮው ገናን በላሊበላ በሚል መሪ ቃል የገናን በዓል በአገር አቀፍ ደረጃ ላሊበላ ከተማ ላይ ለማክበር መዘጋጀቱን ጨምሮ ገልጿል። ዘገባው የመስፍን አራጌ ነው እንደሚከተለው ይቀርባል። በአማራ ክልል ሰሜንና ደቡብ ወሎ፣ የዋግምራና ሌሎች አካባቢዎች በህወሓት ኃይሎች ቁጥጥር ስር ለወራት መቆይታቸው ይታወሳል። በእነዚህ ጊዜያቶች ውስጥ ይላሉ የክልሉ ቱሪዝም ቢሮ ኃላፊ ጣሂር መሐመድ፣ የቱሪዝም ዘርፉ ላይ በቀጥታም ሆነ በተዘዋዋሪ መልኩ ተጽዕኖ ተፈጥሯል። ወራሪ ቡድን አካባቢያችን ከተቆጣጠረበት ጊዜ አንስቶ በርካታ ህዝባችን ለችግር ተገልጦ ቆይቷል። በዚህም ብዙ መሰረተ ልማቶችና አጠቃላይ ህዝባችን መገልገያ የሆኑ ነገሮች የወደሙ ሲሆን፣ በልዩ ሁኔታ ደግሞ እንደኛ እንደ ቱሪዝም ቢሮ በተለያዩ አካባቢዎች የሚገኙ ቅርሶቻችን፣ እና ታሪካዊ ቦታዎቻችን ምን ላይ እንደሚገኙ ጥናቶችን እያጠናኑ ከሌሎች ተቋማት ጋር በጥምረት በመሆን ማለት ነው። በሰሜን ወሎ ዞን የሚገኘውና በዓለም ቅርስነት ዩኔስኮ የመዘገበው የላሊበላ ውቅር አብያተ ክርስቲያናት የሚገኙበት የላሊበላ ከተማና ና አካባቢው ከነሐሴ አንድ ጀምሮ ላለፉት አራት ወራት ገደማ በህወሀት ኃይሎች ቁጥጥር ስር ከቆየ በኋላ የመንግስት ኃይሎች መልሰው የተቆጣጠሩት ሰሞኑን ነው። አቶ ጣሂር ገና በላሊበላ የነበረውን ገናን አከባበር በማስቀጠል የተቀዛቀዘውን የቱሪዝም እንቅስቃሴ ለማነቃቃትና ና በአገር አቀፍ ደረጃ በዓሉ በታሪካዊቷ ከተማ እንዲከበር ቢሮው ስራ መጀመሩን የጠቀሱት ገናን በገና በሚል መሪ ቃል፣ ለዚህ ደግሞ ሶስት ምክንያቶችን ያስቀምጣሉ። በዋናነት ሃይማኖታዊ በረከቱን ለመቋደስ ሲሉ ከተለያዩ አካባቢዎች ወገኖች ወገኖቻችን ዘንድሮም ከወትሮው የተለየ ነገር እንደሌለና በተለመደው መልኩ እንደምናከብረው ለማሳወቅ ነው። ገና በላሊበላ ሲከበር ምድራዊና ሰማያዊ ዓለም በምሳሌነት የሚዘከሩበት ቤዛ ኩሉ በመባል የሚጠራውና በማሜ ጋራ የሚካሄደው መንፈሳዊ ትርኢት የብዙ ተመልካቾችን ቀልብ በመሳብ ይታወቃል። ሁለተኛው ደግሞ እንደሚታወቀው የላሊበላና አካባቢዋ እንቅስቃሴዋ በቱሪዝም ላይ የተመሰረተ ነው፣ አጠቃላይ ኢኮኖሚካል እንቅስቃሴ። ይህ ደግሞ ባለፉት ዓመታት በኮቪዱ ምክንያት ከፍተኛውን መቀዛቀዝ የደረሰበት ሲሆን ባለፉት አራት ወራት ደግሞ በጦርነቱ ምክንያት ህዝባችን ለከባድ የሆነ ችግር ተጋልጧል። ይህንን የተዳከመ ኢኮኖሚ በአጠቃላይ ለማንቀሳቀስ ይህንን በዓል በድምቀት ከዚያ ቦታ ላይ ማክበር ለህዝባችን ያለው ሁለተኛ ጠቀሜታ ነው። የበዓሉ በላሊበላ መከበር ለወራት በስነ ልቦና ውጥረት ውስጥ ለነበረው የአካባቢው ማህበረሰብም የእፎይታ ድባብ፣ የመንፈስ መረጋጋት ይፈጥርለታል ይላሉ ቢሮ ኃላፊው። በሶስተኛ ደረጃ በከፍተኛ አፈና ውስጥ የቆየው ህዝባችን ከፍተኛ የሆነ የስነ ልቦናም ችግር አጋጥሞት ስለቆየ ለህዝባችን ስነ ልቦና ላይ ያለውን አስተዋጽኦ ታሳቢ በማድረግ ነገሮች በተለመደው መንገድ ከዚያም በተለየ ሁኔታ መላው ኢትዮጵያውያን ትንሿን ኢትዮጵያ ያሳያል በሚባል መንገድ ከኢኮኖሚያዊ ከሀይማኖታዊ ፋይዳው ባለፈ ሀገራዊ አንድነትና ሶሊደሪቲን በአጠቃላይ ለማሳየት ስንል ያቀርነው ነው። ጠቅላይ ሚኒስትሩም በቅርቡ ውጭ ሀገር የሚኖሩ ኢትዮጵያውያኖችም ወደ ሀገራቸው እንዲገቡ ጥሪ አስተላልፈዋል። እና የእናንተም ፕሮግራም ከዚህ ጋር ሊገናኝ የሚችልባቸው እድሎች ሊኖሩ ይችል ይሆን? ይገናኛሉ። ምክንያቱም በዚህ በጦርነት አካባቢ ከተጎዳይ ሀገራችን ኢኮኖሚ ከፍተኛ የሆነ መዳከል ካሳየ በኋላ ጠቅላይ ሚኒስትሩ አንድ ሚሊዮን ኢትዮጵያውያን ወደ ሀገር ቤት ገብተው ያለውን ኢኮኖሚም እንዲያነቃቁም ጭምር ኢንቨስትመንቱም፣ ቱሪዝሙን የሚመለከት ነው ብለን ነው በእኛ የምንወስደው። ከዚህ አንጻር የሚገባው አንድ ሚሊዮን ኢትዮጵያዊ በተለያዩ የሀገሪቱ አካባቢዎች ተንቀሳቅሶ አካባቢዎች እንደሚጎበኝና የተለያዩ ስራዎች እንደሚሰራ ታሳቢ ይደረጋል። ከዚህ አንጻር የእኛ የቱሪዝም ሴክተር ዋነኛው ባለ ድርሻ ነው ብለን እናምናለን። ከዚህ ጋር ደግሞ የአማራ ክልል ቱሪዝም ቢሮ ደግሞ ኃላፊነቱን ሲወስድ በዋናው የቱሪዝም ሚኒስትር አማካኝነትም የተወሰኑ ውይይቶችን እያደረግን ነው ግን ከኢትዮጵያ እንደ ክልል ቢሮ ስንወስደው በዋናነት አካባቢያችን በጦርነት የተጎዳ በመሆኑና የከፍተኛ የሆነ የኢኮኖሚ ድቀት የደረሰበት በመሆኑ ይህን ለወገኖቻችን በቀጥታ ማሳየት በተለመደው ሁኔታ ከሚጎበኙ የቱሪስት መስህቦቻችን ባለፈ ይህ ጦርነት በምን ያህል ህዝባችን ጎርቶት እንዳለፈው እና የእርስ በርስ መተጋገዙና አካባቢያችን የማሳደጉን ስራ ለዲያስፖራው ጭምር ማየት አለበት በሚል ይህንንም የክልሉ መንግስት ኮሚቴዎችን አዋቅሮ ስራ የጀመረበት ነው። ዩኔስኮ በዓለም ቅርስነት የመዘገበው የላሊበላ ውቅር አብያተ ክርስቲያን የቀናት ደህንነት ጥያቄ በርካቶችን ያሳሰበ መገናኛ ብዙኃንም ትኩረት ሰጥተው ሲዘግቡት የነበረ ጉዳይ ነው። ከአሜሪካ ድምጽ ሬዲዮ ጋር ቆይታ የነበራቸው የክልሉ ቱሪዝም ቢሮ ኃላፊ ጣሂር መሐመድን ጨምሮ ከፍተኛ የመንግስት አመራሮች በስፍራው በመገኘት ቅርሱ ያለበት ሁኔታ ታዝበዋል። በጣም በርካታ ቦታዎች ላይ ከፍተኛ ውድመትንና የመሰረተ ልማት ዝርፊያዎች የተደረጉበት ነው ይህ ወረራ። ቅርሱን በተመለከተ ግን የላሊበላ ቅርሳችንም ባለበት ሙሉ በሙሉ ልናገኙ ይችለናል ማለት ነው። ይሄ ለህዝበ ክርስቲያኑ ሰባት ኢትዮጵያውያንም የሚያስደስት ነገር ነው ብዬ ነው የማስበው። የላሊበላ ቅርሳችን ቤተ ጊዮርጊስም ላይ ሚዳናና ወደ ላይ በኩል ያሉትን ሁሎችንም ለመጎብኘት የሞክር ያለሁኝ ቅርሳችን ባለበት ሁኔታ ነው የሚገኘው። ይሁን እንጂ የቱሪዝም እንቅስቃሴውን የሚያሳልጡ መሰረተ ልማቶች ላይ የደረሰው ጉዳት ከፍተኛ መሆኑን አልደበቁም። ላሊበላም ላይ የተለያዩ የግል ተቋማት እና አጠቃላይ መንግስት ተቋማት ከፍተኛ ውድመት ደርሶባቸዋል። በጣም ፈታኝ ነው። የላሊበላ ዓለም አቀፉ ኤርፖርት ጉዳት ደርሶበታል። ማስተካከያዎች ማድረግ የሚገባን የመሰረተ ልማት እንቅስቃሴዎች በከፍተኛ ሁኔታ ደስመዋል ወይም ተጠጋቸዋል። መሰረተ ልማቶች ላይ ደረሰ ያሉት መጠነ ሰፊ ጉዳት በቀዳቸው አፈጻጸም ላይ አሉታዊ ተጽዕኖ ሊያሳርፍ እንደሚችል ቢያምኑም እንደ አንድ ልብ መክረን፣ እንደ አንድ በጋራ ከሰራን ያሰብነውን እናሳካለን ብለዋል። አጠቃላይ ያለውን ጉዳት በዚህ በአጭር ጊዜ ውስጥ ጠግኖ ማድረስ ይቻላል የሚለው የባለሙያዎቹ ምልከታ እንዲጨመርበት በኛ በኩል ፕሮፌሽን ሰጠናልኝ። ለደብዳቤዎችን በተለያዩ ቦታዎች አስገብተናል። ከትራንስፖርቴሽን አንፃር የአሮፕ ፕላኑ ሁኔታ መስተካከል ባይችል እንኳን የባስ አገልግሎቶች በከፍተኛ ሁኔታ አገልግሎት እንዲሰጡ ከመንግስት ተቋማት እና ከባለ ሀብቶች ጋር ውይይቶችን ጀምረናል። እሱን የሚመለከቱ ኮሚቴዎችን እያቋቋምን ነው። እንግዲህ ላሊበላ አካባቢ በሚገኙ ሆቴሎች ላይ እንግዲህ ይህንን ደግሞ ከባለ ሀብቶች የምንሰማው ሆኖ፣ በእኛ በኩል ግን በእርግጠኝነት መናገር የምንቻለው ልክ ነው። የጉዞ ማህበራት እና አጠቃላይ የሃይማኖቱ ምዕመን አካባቢ ያለው የጉዞ በዓሉን የማክበር ፍላጎትና አጠቃላይ እስከዛሬ ስራዎችን አሁን ጀምረን መንቀሳቀስ ከቻል ማሳካት ይቻላል እናምናለን። መንግስትንና የባለ ሀብትን ከፍተኛ ድጋፍ የሚፈልጉትና በተለይ ደግሞ መብራትን የተመለከቱ ጉዳዮች መንግስት ላይ በጣም ስራ የሚፈልጉ ናቸው። የተለያዩ አማራጮችን የላሊበላ መብራት አገልግሎት ከተቋረጠ አራት ወር በላይ ይሆነዋል። የድሮ የመብራት ዝርጋታ የተዘረገው ባለመጣ በኮረም በኩል ነው። ትግራይ አዋሳኝ ማለት ነው። ያመነሱ ቆርጠውታል። የጸጥታ ሁኔታ በአንጻራዊ ማስተካከል አለው እንኳን ብለን ብናስብ ያንን ነገበኛ መስመር መዘርጋት ወኛ ከባድ ሊሆን ይችላል። ግን ደግሞ አማራጮች እንፈልጋለን። መብራት ሲኖር ነው ውሀው ሊንቀሳቀስ የሚችለው የከተማው ባንኮች ሊገቡ የሚችሉትና የተለያዩ ስራዎች የሚሰሩትና እነዚህም የክልሉ መንግስት በተለየ ሁኔታ ትኩረት እንዲሰጥባቸው እና ከፌዴራል ተቋማትም ከፍተኛ እገዛ እንዲደረግልን ጥረት እያደረግን ነው። ከዚህ አንጻር ያሉት ስራዎች በጣም ብዙ ናቸው። የተጎዱ ነገሮች ብዙ ናቸው። ከትራንስፖርቴሽን አንተ ከጠቀስካቸው ከሆቴል መሰረተ ልማቱ፣ እነዚህ የባንኮች የመብራት የውሃ ጉዳዮች በጣም አሳሳቢ ናቸው። ቢሆንም ግን እነሱን ነገሮች አጠናቅቆ በፍጥነት ወደ ስራ መግባት የሚያስችል እድል ግን አለን። ቀን ከሌት ከሰራን ብለን ነው የያዝነው። በእኛ በኩል መከበር ይችላል። የዛጉዌ ስርወ መንግስት ገናና ንጉስ በሚባለው ላሊበላ በአስራ ሶስተኛው መቶ ክፍለ ዘመን ከአንድ ዓለት የታነጹት 11 ውቅር አብያተ ክርስቲያናት በግንባታ ጥበባቸው፣ በውስብስብ የውሃ መፋሰሻቸው፣ በግሩም የቅብ ስዕሎቻቸው እና ቅርጾቻቸው በዓለም ዘንድ በልዩነት ይገለጻሉ። ለአሜሪካ ድምፅ ሬዲዮ መስፍን አድራጌ አድማጮች ለዛሬ የተመደበው ሰዓታችን ተጠናቋል። ዝግጅቶቻችን ያሰናዳናቸውም ተጠናቀዋል። በዝግጅቶቻችን ላይ አስተያየት ካላችሁ ሆርን አት ቪኦኤ ኒውስ ዶት ኮም የዌብሳይት አድራሻችን ነው። ሆርን አት ቪኦኤ ኒውስ ዶት ኮም ደግሞ የኢሜል አድራሻችን ነው። ሁለት ዜሮ ሁለት ሁለት ዜሮ አምስት ዘጠና 942 የውስጥ መስመር 14 ደግሞ የስልክ ቁጥራችን ነው። አስተያየት ካላችሁ በውስጥ በተቀረጸው የድምጽ መመሪያ መሰረት አስተያየቶቻችሁን አኑሩልን ይደርሰናል። ዛሬ እንግዲህ አርብ ነው። ሳምንታዊ ዝግጅታችንን አጠናቀን በቅዳሜና እሁድ ደግሞ ሌሎች ዝግጅቶቻችን እንጠብቃችኋለን። አብሬያችሁ ሳስተናግዳችሁ ያመሸሁት ጽዮን ግርማ ነበርኩ። ኤልያስ አስማረ ዝግጅቱን ሲያቀናብርልን ቆይቷል። በሁሉም ስፍራ ባሉ መላ ባልደረቦቻችን ስም እንሰናበታችኋለን። በእኛ በኩል ሰላም፣ በደህና ደሩ።